የአሜሪካ ድምፅ ነው በ 19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ሚያዝያ 6 2015 ዓ ም ዝግጅታችን ጀመረ በአማራ ክልል የኦሮሞ ብሔረሰብ ዞን ሰንበቴ አቅራቢያ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መሞታቸውን ከጥቃቱ የተረፉ የዓይን እማኞች ተናገሩ። ታጣቂ ቡድን እጁ እንደሌለበት ገልጾ አስተባብሏል። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኞሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናበርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋናና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በአማራ ክልል የልዩ ኃይል አባላትን መልሶ የማደራጀት ስራ እየተከናወነ መሆኑን የክልሉ መንግስት አስታውቀዋል። በዚህም መሰረት የክልሉን ልዩ ኃይል አባላት በመደበኛ የጸጥታና የደህንነት ተቋማት ማለትም በሀገር መከላከያ ሰራዊት፣ በፌዴራል ፖሊስ ሰራዊትና በክልሉ ፖሊስ ውስጥ እንደየምርጫቸው የማካተት ስራ መጀመሩን የክልሉ መንግስት ቃል አቀባይ ግዛቸው ሙሉነህ ገልጸዋል። የመንግስትን ውሳኔ በተሳለጠ ሁኔታ መተግበር የተጀመረውም ከህብረተሰቡና ከልዩ ኃይሉ በኩል የነበረው ተቃውሞ በውይይት መፈታቱን ተከትሎ እንደሆነ ቃል አቀባዩ ዛሬ በሰጡት መግለጫ አብራርተዋል። አስቴር ምስጋናው ዝርዝር አላት። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ዛሬ በሰጡት ጋዜጣዊ መግለጫ በመረጃ ልውውጥ ክፍተት ምክንያት ተፈጥረው የነበሩ ያሏቸውን ችግሮች ከህዝቡና ከአባላቱ ጋር በውይይት በመፈታቱ አብዛኛው የልዩ ኃይል አባላት መንግስት ባስቀመጠላቸው አማራጮች እየገቡ ነው ብለዋል። ከሰሞኑ እየተወያየን ጎን ለጎንም ስራ በመስራት አብዛኛው የልዩ ኃይል ፖሊሶቻችን በተቀመጡላቸው አማራጮች አማራጮች ተቀምጠው የአገር መከላከያ ሰራዊት፣ የፌዴራል የፖሊስ፣ የክልል መደበኛ ፖሊስ፣ የአድባ ብተና እና በተለይም የፌዴራልም የክልልም የማረሚያ ቤቶች አካባቢ ላይ ስምሪት እንደሚወስዱ እና አጠቃላይ ስምሪቱ ደግሞ እስከታች ድረስ እስከ ወረዳ እስከ ዞን ድረስ በየአደረጃጅቱ በመረጡበት በፈለጉበት መንገድ በዚህኛውን እንደራጃል ባሉት መንገድ ተነጋግረን ስለነበረ በዚህ መንገድ ስራዎች ተሰርተዋል። አብዛኛው ዋነኛው ስራ እየተጠናቀቀ ነው ያለው። ከልዩ ሀይል ውጭ በክልሉ ላሉ የታጠቁ ሀይሎችም መንግስት የተለያየ አማራጮችን ማስቀመጡን አክለው ገልጸዋል። ታጥቀው ከመከላከያ ጎን፣ ከልዩ ሀይሉ ጎን፣ ከሚኒሻ ጎን በጋራ ዋጋ የከፈሉበት ሁኔታ አለ። በዚህ ሂደት ለታጠቁ ሀይሎች መንግስት አማራጮች አስቀምጧል። አማራጮቹ ወደ ስራ እንዲገቡ፣ ወደ ነበረባቸው ማህበራዊ ህይወት እንዲመለሱ፣ በሰላም መንግስት ባስቀመጠላቸው አማራጮች ለምሳሌ ከነጥጥቁ ሂዶ ሚኒሻ ሆኖ በአካባቢው ላይ መሰማራት የሚፈልግ ካለ ሊሰማራ ይችላል። ለፖሊስ መስፈርቱን ሚያሟላ ከሆነ፣ ለአድባብተና መስፈርቱን የሚያሟላ ከሆነ ይሄ ሀይል እነዚህ አማራጮችንም ጭምር መጠቀም እንደሚችል ጭምር። መንግስት የክልል ልዩ ኃይሎችን ወደ ተለያየ የጸጥታ ተቋማት የማደራጀት ውሳኔ በአማራ ክልል በሁሉም አካባቢዎች ከፍተኛ ተቃውሞ ገጥሞት የሰነበተ ሲሆን ከትላንት በስቲያ ጀምሮ ክልሉ ወደ ሰላማዊ እንቅስቃሴ መመለሱን መዘገባችን ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር፣ ኢትዮጵያ። ከአይኤምኤፍ ሁለት ቢሊዮን ዶላር ትሻለች። በኢኮኖሚ ማሻሻያ ፕሮግራም መሰረት ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ሁለት ቢሊዮን ዶላር ለመበደር ውይይት ላይ መሆኗን አራት ምንጮችን ጠቅሶ ሮይተርስ ዘግበዋል። እንግዱ ወልዴ ዘገባውን ያቀርበዋል። ውይይቱ በሚስጥር የሚካሄድ በመሆኑ ስማቸውን እንዳይጠቀስ የጠየቁ የሮይተርስ ምንጮች ዋሽንግተን ዲሲ ላይ እየተደረገ ባለው ውይይት አይኤምኤፍ የኢትዮጵያን የመበደር አቅም እየገመገመ መሆኑን ተናግረዋል። በተደረገው ግምገማም እንደ አውሮፓውያን አቆጣጠር እስከ 2026 ባለው ጊዜ ውስጥ ኢትዮጵያ ቢያንስ 6 ቢሊዮን ዶላር የሚሆን የገንዘብ ጥረት ሊገጥማት እንደሚችል ለውይይቱ ቅርበት ያላቸው ሁለት ምንጮች ተናግረዋል። አሁን ግምገማ ላይ ያለው የብድር ጥያቄ ቢሳካ እንኳ ኢትዮጵያ አራት ቢሊዮን ዶላር እጥረት ሊገጥማት እንደሚችል ቅድመ ትንበያ ተቀምጧል። በዋሽንግተን ዲሲ የተካሄደ ባለው የአይኤምኤፍ እና የዓለም ባንክ ስብሰባ ላይ የብድሩ ጉዳይ ውይይት እየተደረገበት ነው። የእርዳታው መጠን እስካሁን በቃል አልተገለጸም። ነገር ግን ሁለቱ ወገኖች የአገሪቱን የመበደር አቅም እያጤኑ ነው ሲሉ አንድ ምንጭ መናገራቸውን የሮይተርስ ዘገባ አክሎ አመልክቷል። የአይምኤፍ ቃል አቀባይ የኢትዮጵያ ገንዘብ ሚኒስትር ዴታ እዮብ ተካልኝና የብሔራዊ ባንክ ገዢው ማሞ ምህረቱ በጉዳዩ ላይ ምላሽ እንዲሰጡ ያደረገው ሙከራ እንዳልተሳካለት የጠቀሰው ሮይተርስ ዝቅተኛ ገቢ ላላቸው አገሮች በታሰበው መሰረት ኢትዮጵያ ዕዳዋ እንዲስተካከልላት ከሁለት ዓመት በፊት ጠይቃ ነበር። ሂደቱ ግን ለሁለት ዓመታት በተደረገው እና በሺዎች ገድሎ በሚሊዮኖች ባፈናቀለው ጦርነት ምክንያት ተስተጓጉሏል ሲል ዘገባውን አጠቃሏል። የመን ውስጥ ከሚካሄደው ግጭት ጋር ተያይዞ የሚካሄደው የእስረኞች ልውውጥ መጀመሩ ተነገረ። ዓለም አቀፉ ቀይ መስቀል ኮሚቴ በሁቲ አማጽያንና በሳውዲ አረቢያ በሚመራው የቅንጅት ኃይሎች በሚደገፈው መንግስት መካከል የሚካሄደው የእስረኞች ልውውጥ ዛሬ አርብ መጀመሩን አስታውቀዋል። እስረኞቹን የጫነው የመጀመሪያው አውሮፕላን በአማጽያን ቁጥጥር ስር ካለችው ሰንዓ በመንግስት ቁጥጥር ወዳለችው ኤደን መጓዙንም ኮሚቴው ገልጸዋል። በመጪዎቹ ቀናት ከሁለቱም ወገኖች ቁጥራቸው ወደ 900 የሚጠጉ እስረኞች እንደሚለቀቁም ተነግረዋል። የእስረኞቹ ልውውጥ ባለፈው ወር ስዊዘርላንድ ላይ የተደረሰበትን ድርድር ተከትሎ የተፈጸመ መሆኑም ተገልጸዋል። በሳውዲ አረቢያ እና በኢራን መካከል የሚካሄድ የውክልና ጦርነት ተደርጎ በሚታሰበው በየመኑ ግጭት በአስር ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን፣ ሚሊዮኖች ደግሞ ለረሃብ ተጋልጠዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ቻይና በዩክሬን ጦርነት ለየትኛውም ወገን መሳሪያ እንደማትሸጥ የሀገሪቱ የውጭ ጉዳይ ሚኒስትር ኪንጋንግ ዛሬ አርብ በሰጡት ጋዜጣዊ መግለጫ ተናገሩ። ሚኒስትሩ ይህን የተናገሩት ቤጂንግ ለሩሲያ ወታደራዊ እርዳታ ትሰጣለች ለሚለው የምዕራባውያን ስጋት በሰጡት ምላሽ መሆኑን የአሶሴትድ ፕሬስ ዘገባ አመልክተዋል። ቻይና በግጭቱ ገለልተኝነቷን ይዛ የቆየች ሲሆን ምዕራባውያን አገሮች ሩሲያን ለመቅጣት ማዕቀብ በሚጥሉበትና ጎረቤቷን የወረረችው ሞስኮን ማግለል በሚፈልጉበት ጊዜ ግን ሩሲያን በፖለቲካ በንግግርና በኢኮኖሚ እንደምትደግፍ ተገልጸዋል። ኪንጋንግ ለሩሲያ የጦር መሳሪያ ስለመሸጥ ጉዳይ እንደዚያ ያለውን ግልጽ ምላሽ የሰጡ ከፍተኛው የቻይና ባለስልጣን ናቸው። ቻይና ለግጭቱ ሰላማዊ መፍትሄ እንዲመጣ ለማገዝ ፈቃደኛ መሆኗን ሚኒስትሩ በድጋሚ አረጋግጠዋል። ባለፈው የካቲት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቻይና የጦር መሳሪያና ጥይቶችን ለሩሲያ ለመስጠት አስባ እንደነበር የሚያመለክቱ የኢንተልጀንስ መረጃዎች መኖራቸውን ተናግረው የክሬምሊንን ጦርነት ለማገዝ እንዲህ ያሉ ጣልቃ ገብነቶች ከፍተኛ ችግር ናቸው ብለዋል። አንድ የአውሮፓውያን የጠፈር መንኮራኩር ጁፒተር እና ሶስቱም በበረዶው የተሸፈኑ ጨረቃዎችን የሚያስስ ሮቦት ለማድረስ ዛሬ አርብ ወደዚያው መወንጨፉ ተነገረ። የስምንት ዓመት የምርምር ጉዞ የሚያደርገውን ዳብጁስ የተባለውን ፈታሽ ሮቦት የጫነው የጠፈር መንኮራኩር የተወነጨፈው ደቡብ አሜሪካዋ ፈረንሳይ ጌና ውስጥ ከኤሪያን ሮኬት አናት ላይ ነው። ጁስ ዙሪያውን ረዥም መንገድ እንደሚጓዝ የተነገረ ሲሆን ወደ ጁፒተር በሚያደርገው ጉዞ አራት ቢሊዮን ማይል ወይም 6.6 ቢሊዮን ኪሎ ሜትሮች እንደሚጓዝ ተገልጸዋል። ከሶስት ዓመታት በኋላ እንደ ኤሮፓ አቆጣጠር በ2031 ምድር ከምትገኝበት ፕላኔቶች ትልቁ በሆነው ጁፒተር ላይ ማረፍ የሚኖርበት ሲሆን በካሊስትሮ፣ ኤውሮፓና ጋኔሜድ ዙሪያ ለሶስት ዓመታት መብረር ይኖርበታል ተብለዋል። መጠኑ አንድ ትንሽ አውቶቡስ ያክላል የተባለው ሮቦት ሶስቱ ጨረቃዎች በውስጣቸው የባህር ህይወት ሊኖሩባቸው የሚችሉ ውቅያኖሶችን ሳይዞ አይቀሩም ብለው እንደሚጠረጥሩ ሳይንቲስቶቹ ተናግረዋል። ምርምሩ ከምድር ውጭ በሌሎች ዓለማት ሌሎች ፍጥረቶች ሊኖሩ ይችላሉ የሚለውን ግምትንም ለማረጋገጥ ያግዛልም ተብለዋል። ፕሮጀክቱ ለመነሻ ያህል 1.6 ቢሊየን ዩሮ ወይም 1.8 ቢሊየን ዶላር እንደሚፈጅ ተነግረዋል። በመጨረሻም የህንድ ሰሜናዊ ግዛት ኡትራፕራዴሽ ፖሊስ አግራ በተባለች ከተማ አቅራቢያ የነበረች አንዲትን ላም በማረድ ድርጊቱን በአንዳንድ ሙዝሊሞች በማላከክ በሙዝሊሞች ላይ አመጽ እንዲቀሰቀስ ሞክረዋል በሚል የተከሰሱ አራት ቀኝ አክራሪ የሂንዱ ቡድን አባላትን በቁጥጥር ስር መዋሉ ተነገረ በህንዶች የከብት እርድ እንደተቀደሰ መስዋዕት ስለሚታሰብ ኡትራፕራዴሽን ጨምሮ በብዙዎቹ የህንድ ግዛቶች የተከለከለ ሲሆን እስከ 10 ዓመት እስራትና ወደ 6000 ዶላር ያህል ሊያስቀጣ እንደሚችል ተነግረዋል በአግራ ከተማ ከሚገኙ የፖሊስ ረዳቶች መካከል አንዱ የሆኑት ራኪሽ ኩማር ሲንግ እንደ ኤሮፓ አቆጣጠር ሚያዝያ 8 ለፖሊሶች እንደተናገሩት የሂንዱ ቀኝ አክራሪ ቡድን መሪ የሆኑት አሂም እንደ ኤሮፓ አቆጣጠር መጋቢት 34 ማለዳው ላይ አራት ሙስሊም ወንዶች አንዲት ላም ሲያርዱ መመልከታቸውን ለፖሊስ አስታውቀዋል። ቡድኑ ከዚህ አልፎ ሙስሊሞቹ አራጆች በሚል መሐመድ ሪዝዋን እና ሶስት ልጆቻቸው በቁጥጥር ስር እንዲውሉ የሚጠይቅ የተቃውሞ ሰልፍ ማዘጋጀታቸው ተገልጿል። ፖሊስ በኡትራ ፕራዴሽ ወንጀል በሆነው የላም እርድ ህግ የተከሰሱትን ሪዝዋን እና አራት ልጆቻቸውን በቁጥጥር ስር አውሎ እንደነበር ገልጸዋል። ይሁን እንጂ ፖሊስ ባደረገው ምርመራ አራቱ ሙስሊሞች በድርጊት እጃቸው እንደሌለበትና ይልቁንም የሂንዱ ቀኝ አክራሪ ቡድን የአሂም ቃል አቀባይ ሳንጄ ጃት የሴራው ጠንሳሽ መሆናቸውን አረጋግጫለሁ ብለዋል። እንደ አውሮፓ አቆጣጠር ሚያዚያ 8 ፖሊስ አራቱ ሙስሊሞች ከወንጀሉ ነፃ መሆናቸውን ገልጾ ወንጀሉን ፈጽመዋል ያላቸውን የሂንዱ ተሟጋቾች በቁጥጥር ስር አውሏል። የፖሊስ ተወካዩ ለቴሌግራፍ ጋዜጣ ሳንጄጃት ዋነኛው የሴራው ጠንሳሽ ናቸው፣ ተከታዮቻቸውና ጓደኞቻቸው ላሚቱን ያረዱ ሲሆን ጂተንድራ ኩዋሽ የተባሉት ግለሰብ ደግሞ ሙሐመድ ሪዝዋን እና ሌሎቹ ሙስሊሞች ላይ ክሱ እንዲመሰረት አድርገዋል በማለት ተናግረዋል። ከቅርብ ዓመታት ወዲህ ህንድ ውስጥ በሚከበረው የራም ናቫሚ በዓል ወቅት በሂንዱና ሙስሊሞች መካከል የሚያገረሸው ውጥረት የዘውትር ክስተት መሆኑን ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሚያዝያ 6 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ቪኦ ኒውስ ዶት ኮም ወይም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይር ዘገባ እንለፍ። ትላንት በአማራ ክልል የኦሮሞ ብሔረሰብ ዞን ሰንበቴ አቅራቢያ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መሞታቸውን ከጥቃቱ የተረፉ የአይን እማኞች ተናገሩ። ጥቃቱ በተፈጸመበት ስፍራ እንደነበሩ የተናገሩት አስተያየት ሰጪዎቹ በአሁኑ ወቅት ሕይወታቸውን ለማትረፍ ጫካ ውስጥ ተሸሽገው እንደሚገኙ ጠቅሰው እስከ ዛሬ እኩለ ቀን ድረስ ምንም አይነት መንግስታዊ አካል እንዳልደረሰላቸው ተናግረዋል። ጥቃቱን የሰነዘረው ኦነግ ሸኔ ብለው የጠሩት ታጣቂ መሆኑን አስተያየት ሰጪ ገልጸዋል። ለዚህም እንደ ማስረጃ ያቀረቡት ታጣቂ ቡድኑ በአካባቢው ተደጋጋሚ ጥቃት ሰንዝሯል፣ ወታደራዊ እንቅስቃሴም ያደርጋል በሚል ነው። ሆኖም የታጣቂ ቡድኑ ዓለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያ ግዛት የሚኖሩት ኦዳ ተርቢ ታጣቂዎቻቸው በጥቃቱ እጃቸው እንደሌለበት አስተባብለዋል። መስፍን አራጌ ተጨማሪ አለው። ከደሴ ወደ ሸዋሮቢት በመጓዝ ላይ እንደነበሩ የገለጹ አንድ አስተያየት ሰጪ በኦሮሞ ብሔረሰብ ዞን ሰንበቴ ጀዋ አካባቢ ትናንት ከምሽቱ 11 ሰዓት ገደማ ታጣቂዎች ተሽከርካሪዎችን አስቁመው ጥቃት እንዳደረሱባቸው ለአሜሪካ ድምጽ ተናግረዋል። አስራ አንድ ሰዓት ከሸዋሮቢት በዚህ ሄደን ጠዋት ላይ ስንመለስ አስራ አንድ ሰዓት አካባቢ ነው መጀመሪያ ጎዳ ላይ ነው። ጎዳ ላይ ቁሙ አሉ። ወደ ሰንበቴ አካባቢ ነው። ያው መጠሪያው ሰንበቴ ነው፣ ጎዳ ይባላል እና እዛ ቦታ ላይ ልክ ቁሙ ሲሉን አይ በቃ እኛን ቆሙን ይላል ያው ስልክም እንዲያወባካችሁ ወይ ባላችሁበት ቁሙ እያለ ነበር። አለ ሰው ደግሞ መከላከያ እየገባ ነው። ማን ነው ቁሙ ያላችሁ? ቤተሰብ ያው እናትና አባቶቻቸው ቁሙ እያሉ ነበር፣ መከላከያ እየገባ ነው እና ድባቡም አላመረ ነው እያሉ ነበር። በቦታው ነበርኩ ያሉ አንድ የመኪና አሽከርካሪ በጥቃቱ ሰዎች መሞታቸውን ተናግረዋል። በጥቃቱ መኪና ውስጥ ከነበሩት በተጨማሪ በአካባቢው የነበሩ አርሶ አደሮችና ወደ ቤተሰብ የሚመለሱ የክልሉ ልዩ ኃይል አባላት እንደተገደሉም አስታውቀዋል። አይሩፍ ላይ ብቻ አስራ ሰው ሞቷል። እንኳን አንድ ሕጻን ብቻ ተገኘችው። እኔ ያው ሶስተኛ መኪና ነበርኩ። አቅብ የሆነች ጎረቤ ፊትለፊት የነበረች ነበረች አቁምና አቁምና ቁምና አቁምና ዱብስ ልክ እጅ ፍሬን ማሳኩ መኪና ወደ ኋላ ተሸራቶ ነበር። ያው መኪና ላይ ያሉት ሞተዋል ተተኩሶባቸው መኪና ላይ ያሉት ሞተዋል። የቶስ ሁለት ሰው ብቻ የተረፈውን መኪና ላይም እርሶ ጋር ስንት ይዘው ነበረ? እኔ ጋ ዘጠኝ ሰው ነበር እና ከፊትም ያለው መኪና ለዙ አስራ ሁለት ሰው የያዘ ነበረ እሱን ረዳትም ሹፌርም ሹፌሩ በጣም ቆስሎ ደግሞ አሁን ይፋት በሚባለው በሸዋረቢት ቢት ሪፈራል ሆስፒታል እዛ ነው የሚገኘው። እኔም በርቀት እንዳየሁት አይተርፍም። እንደገና ከእኔ ኋላ ያለው መኪና እሱም እንደዚሁ እስከ ረዳቱ አስራ አምስት ተሞቶበታል። እንደገና ጎዳ አካባቢ የሚባለው ያልኩ እዛ ቦታ ላይ አራት ልዩ ኃይል እነዚህ ሞተዋል። እንግዲህ ልዩ ኃይሎቹ በምን ሁኔታ ሞቱ? ልዩ ኃይሎቹ ለበዓል ወደ ቤተሰብ ሲሄዱ ሰብ ወደ ደ በኩል ሲሄዱ መታወቂያ በማየት እያወረዱ እየመረጡ የመግደል ስራ ነው የተሰራ ጥቃቱን የሰነዘረው ኦነግ ሸኔ ብለው የጠሩት ታጣቂ መሆኑን የገለጹት አስተያየት ሰጪ፣ ለዚህም እንደ ማስረጃ ያቀረቡት በአካባቢው ተደጋጋሚ ጥቃት ሰንዝሯል፣ ወታደራዊ እንቅስቃሴም እያደርጋል በሚል ነው። እዛ ቦታ ላይ ኦነግ ሸኔ ነበረ። ኦነግ ሸኔ ተኩስ አስቷል እና እዛም በኋላ ፈጫ የሚባለው ቦታ ላይ ጀዋሃ ሊገባ ሶስት ኪሎ ሜትር አራት ኪሎ ሜትር ሲቀረው እዛ ቦታ ላይ ተኩስ አስቷል እና ወደ ጀዋሃም አንዳንድ አማሮች አሉ። እንዲያው ነፍሳችን እንዲያተርፍ ኦሮሞዎቹም ያውቁናል ብለን ወደዛ አካባቢ ወደፊት ገስገስ ክስ ጀመር። ከዚም በኋላ እዛ ቦታ ላይም ያው ኃይለኛ ተኩስ ነበረ። በቦታውም ውጫ ምና የሚወቁ አርሶአደሮች ነበሩ አማራዎች፣ እነሱም ተገለዋል። እንደገናም በድጋሚ ከፊት የነበረው አንድ አይሩፍ ነበረ። እኔ ሶስተኛ ነኝ እና ከእኔ ፊት የነበረው አይሩፉ እዛ ጀውሀ ወንዝ የሚባለው አካባቢ ላይ ሹፌሩ አመጧዋል ረዳቱን ገለሁት። እና ከረዳት ባሻገር ደግሞ ሙሉ ተሳፋሪ ገለዋል። መኪናውም ተጣጥሯል። ከአደጋው ቢተርፉም ጫካ ውስጥ ዛሬም ተደብቀው እንደሚገኙ አስተያየት ሰጪው ጠቁመዋል። አሁን እዛው ጀውሃ በሚባለው አካባቢ ራቅ ብዬ ያለሁት ጫካ ውስጥ ተደብቀን እስካሁን ተመጣ ኃይልም የለም። መንገዱም አልተከፈተም። አስከሬንም የተነሳው ነገር የለም። ጉዳዩን ለመንግስታዊ አካል ለማሳወቅ ጥረት አድርጋችኋል? ለከተማው አስተዳደሩም ለመደወል ሞክረን ነበረ። ምንም አቅም የለውም። ከላካያ እስካሁን ደግሞ ቦታው ላይ የመጣ አልመጣም። አልደረሰልንም። አስከሬንም ጋር የመጣ ኃይል የለም። አስከሬኖችም በየቦታው ወድቀው ይታያሉ ብለዋል። ይህን ቃለምልልስ እስካደረግንበት ከቀኑ ስድስት ሰዓት ድረስ መንግስታዊ አካል እንዳልደረሰላቸውም ተናግረዋል። ተሳፋሪ ነበርኩ ያሉት ሌላው አስተያየት ሰጪ መንግስት እንዲታደጋቸው ጠይቀዋል። እኛ አሁን ያለው ጠፍተነ መጣ ኃይልም የለ አሁን አስከሬኑ ዝናብ ላይ እንዳለ ነው። መንገድ ተዘግቷል። መጀመሪያ አንችን ክፍል ሄዶ መሳሪያ ይዞ እንዳያነሳ ተከልክሏል። በጉዳዩ ላይ የኦሮሞ ብሔረሰብ ዞን አስተዳዳሪን የመንግስት ኮሚ ኮሚኒኬሽን ኃላፊን እና የአስተዳደርና ጸጥታ መምሪያ ኃላፊውን ለማግኘት ያደረግነው ጥረት አልተሳካለንም። የክልሉን አመራሮችም ለማግኘት ጥረት እያደረግን ሲሆን እንደተሳካለን ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ በሌላ በኩል የኢትዮጵያ መንግስት ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ትላንት ማምሻውን ከደሴ ወደ ደብረ ብርሃን በመጓዝ ላይ ያሉ ጥቃት በተፈጸመባቸው የአማራ ልዩ ኃይል አባላትና ሰላማዊ ሰዎች ግድያ እጁ እንደሌለበት ገልጿል። የታጣቂ ቡድኑ ዓለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያ ግዛት የሚኖሩት ኦዳ ተርቢ ለአፋን ኦሮሞ ዝግጅት ባልደረባ ነሞ ዳንዲ በሸዋሮቢቱ ጥቃት የድርጅታቸው እጅ እንደሌለበት ገልጸው አስተባብለዋል። አየ ዘደልቀባ ብዙውን ጊዜ በዚያ አካባቢ ግጭት ሲፈጠር ወይም እዚያ አካባቢ ያለው ጦር በአካባቢው በሚኖሩ የኦሮሞ ማህበረሰቦች ላይ ጥቃት ሲከፍትና ኦሮሞዎች ራሳቸውን ሲከላከሉ የኦሮሞ ነፃነት ሰራዊት ግድያውን እንደፈጸመ አድርገው መናገርን ይመርጣሉ። ሆኖም ውንጀላው እውነት እንዳልሆነ መቶ በመቶ ላረጋግጥልህ እፈልጋለሁ። እንደ ኦሮሞ ነፃነት ሰራዊት አቋም በሰላማዊ ዜጎች ላይ የሚደረገውን ማንኛውንም ግድያ አጥብቀን እንቃወማለን። ተገቢም አይደለም ብለን እናምናለን። እንደ ማንኛውም ሰው ቪዲዮውን በማህበራዊ ብዙሃን መገናኛ ተመልክተናል። ልዩ ኃይሎች በድንገት ሞቱ ወይስ በጦርነት የሚለውን የሚገልጥ ቪዲዮ የሚያሳየው ነገር ደግሞ የለም። ከሁለት ቀን በፊት እንደዚሁ በማህበራዊ ብዙሃን መገናኛ ሲዘዋወር የነበረ ፎቶ የሚያሳየው ልዩ ኃይሎች ሦስት ኦሮሞዎችን ራቁታቸውን ግንድ ላይ አስረው ሲገድሉ ይታያል። በዚህ አካባቢ በሚኖሩ ኦሮሞዎች ላይ እንደዚህ አይነት ነገር ስለሚፈጸም ራሳቸውን ለመከላከል ሲሉ የሚያካሂዱ ግጭቶች ይመስለኛል። በእኔ በኩል ከዚህ ውጪ የማውቀው ነገር የለም። አድማጮች፣ በዚህ ጉዳይ ላይ ተጨማሪ ማብራሪያዎችንና መረጃዎችን የያዘ ዘገባ አካተን እንመለሳለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይርስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በማይ ጸብሪ አዲስ መፈናቀል መኖሩን የተባበሩት መንግስታት ድርጅትና የተራድኦ ድርጅቶች ገለጹ። ባለፈው ጥቅምት የሰላም ስምምነት ቢፈረምም የአማራ ክልል ያሉ ኃይሎች በአስር ሺህ የሚቆጠሩ የትግራይ ተወላጆችን በአጨቃጫቂ ቦታዎች እያፈናቀሉ ነው ሲል የአሶሴትድ ፕሬስ ዜና ወኪል ዘግቧል። ዜና ወኪሉ መረጃውን ከተባበሩት መንግስታት ድርጅትና ከረዴት ድርጅቶች ሰራተኞች ማግኘቱን እንዲሁም የድርጅቶቹን የውስጥ ሰነዶች መመልከቱን በዘገባው ጠቁሟል። እንግድ ወልዴ ዝርዝሩን ያቀርበዋል። አወዛጋቢዋ ማይፀብሪ በሰሜን ምዕራብ ትግራይና በአማራ ክልል ወሰን አቅራቢያ የምትገኝና በጦርነቱ ወቅት ተጻራሪ ኃይሎች በመፈራረቅ ሲቆጣጠሯት እንደነበር ያወሳው የአሶሲትድ ፕሬስ ዘገባ የአማራ ተወላጆች ቦታው የእነርሱ መሆኑን እንደሚናገሩ አመልክቷል። ከመጋቢት ወር ወዲህ 47,000 ነዋሪዎች ከማይ ፀብሪ ተፈናቅለው 55 ኪሎ ሜትር ርቀት ላይ ወደምትገኘው እንዳባጉና እንደሄዱ የሚያሳይ መረጃ ከተመድ ሰነዶች ላይ መመልከቱን የአሶሴትድ ፕሬስ ዜና ወኪል ገልጿል። በሌላ የሬዲዮ ድርጅት የተዘጋጀው ሪፖርት ደግሞ ነዋሪዎቹ ማይ ፀብሪ ለቀው የወጡት በመደበኛ የአማራ ኃይሎች በመዋከባቸው እንዲሁም በማንነታቸው ምክንያት በደረሰባቸው ዛቻ እንደሆነ አመልክቶ ኃይሎቹ ነዋሪዎቹን ከመኖሪያቸው አስወጥተዋል ሲል አክሏል። ተፈናቃዮቹ እንዳባጉና ከደረሱ ጀምሮ እርዳታ እንዳልተሰጣቸውና በዚህም ምክንያት ረሃብ ጠንቶባቸው እንደሚገኙ የረዴት ድርጅቱ በሪፖርቱ ማስፈሩን የኤፒ ዘገባ ጠቁሟል። አሁን በእንዳባጉና የሚገኙት ተፈናቃዮች የተጠለሉት ከኤርትራ ለመጡ ስደተኞች በተሰራ ማዕከል ውስጥ መሆኑንና መጠለያው በጦርነት ወቅት ከፍተኛ መጎዳቱን ሪፖርቱ አመልክቷል። በቅርቡ ወደ መጠለያው ተጉዞ የነበረ የረድኤት ሰራተኛ በስፍራው ሁኔታው በጣም መጥፎ ቢሆንም የተፈናቃዮቹ ቁጥር ግን በየቀኑ እየጨመረ እንደሆነ መናገሩን ዘገባው አስረድቷል። ጣራውና ቧንቧው ፈርሰዋል። መጸዳጃ ቤት የለም። የክፍሎቹ በሮችና መስኮቶች ተዘርፈዋል ወይም ፈርሰዋል። በቂ የውሃ አቅርቦትም የለም ሲል ስሙ እንዳይጠቀስ የፈለገ የረድኤት ሠራተኛ መናገሩን ዜና ወኪሉ በሪፖርቱ አመልክቷል። ከአማራ ባለሥልጣናት ስልጣናት ወዲያውኑ አስተያየት ማግኘት አለመቻሉን ዘገባው አስፍሯል። ስሙ እንዳይጠቀስ የጠየቀ ሌላ ሁለተኛ የረዴ ሰራተኛ በበኩሉ ከማይጸብሪ የተፈናቀሉት አብዛኞቹ ሰዎች ለሁለተኛ ጊዜ የተፈናቀሉ መሆናቸውን ጠቅሶ መጀመሪያም ምዕራብ ትግራይ በሚል ከተጠራው መኖሪያቸው መፈናቀላቸውን አውስተዋል ሲል ሪፖርቱ አክሏል። በጦርነቱ መጀመሪያ ወቅት የአማራ ኃይሎች ምዕራብ ትግራይን ወደ አማራ ክልል መቀላቀላቸውን ኃይሎቹም በመቶ ሺህ የሚቆጠሩ የትግራይ ተወላጆችን ከአካባቢው ካስወጡ በኋላ በአሜሪካው የውጭ ጉዳይ ሚኒስቴር በዘር ማጽዳቱ መወንጀላቸውን ሪፖርቱ አመልክቷል። በቅርቡ በተደረሰው የሰላም ስምምነት መሰረት ከሁለት ዓመት ክልከላ በኋላ የሰብአዊ እርዳታ ወደ ትግራይ ቢደርስም የአማራ ኃይሎች በማይጸብሪ አካባቢ የምግብ ስርጭቱን እያገዱ መሆኑንና የነዋሪዎች ግድያም እየተፈጸመ እንዳለ የረድኤት ሠራተኞች ሪፖርት ማድረጋቸውን የኤፒ ዘገባ አመልክቷል። ባለፈው ዳር አካባቢውን ለቆ መውጣቱን ይህም የትግራይ አማጽያንን ትረዳለህ በሚል የአማራ ኃይሎች ካስፈራሩት በኋላ እንደሆነ ተፈሪ ሙለይ የተባለ ነዋሪ መናገሩን ሪፖርቱ አመልክቷል። ተፈሪ አክሎም ባለፈው መጋቢት አቅራቢያው ወደምትገኘው ሀይዳ መንደር ተመልሶ እንደነበር፣ በዚያም የአማራ ሰራዊት ባህላዊ የወርቅ አንጣሪዎች ላይ ሲተኩሱ ማየቱን ተናግሯል ሲል የኤፒ ዘገባ አስፍሯል። የክልል ኃይሎች ወደ ፌዴራል ኃይሎችና መደበኛ ፖሊስ እንደሚካተቱ የኢትዮጵያ መንግሥት ባለፈው ሳምንት ካስታወቀ በኋላ በአማራ ክልል ተቃውሞ መቀስቀሱን እንዲሁም በፌዴራል ሰራዊትና ትጥቅ መፍታቱን በሚቃወሙ የአማራ ክልል ኃይሎች መካከል ውጊያ መካሄዱን ሪፖርቱ አውስቷል። ውሳኔውን ተከትሎ በክልሉ የተቀሰቀሰው ተቃውሞ እና ግጭት በማይ ፀብሪ ያለውን መፈናቀል እንደሚያባብሰውና በአሁኑ ወቅት 150 የሚደርሱ ቤተሰቦች በየቀኑ እንደሚፈናቀሉ ሌላ የረድኤት ድርጅት መታዘቡን ኤፒ በዘገባው አመልክተዋል። ወደ ተከታዩ ዘገባ ስናልፍ በደቡብ ክልል በከጉራጌ የክልልነትና ከመጠጥ ውሃ አገልግሎት ጥያቄ ጋር በተያዘ በተፈጠረው ሁከት እጃቸው አለበት በሚል በክልሉ ፖሊስ የታሰሩ ግለሰቦች የተፋጠነ ፍትህ እንዲሰጣቸው ጠበቃቸው ጠየቁ። እስካሁን አስራ አምስት እስረኞች በዋስ መፈታታቸውን ከጠበቆቻቸው አንዱ ለአሜሪካ ድምፅ ተናግረዋል። ደንበኞቻቸው ተደጋጋሚ ጊዜ ቀጠሮ እየተፈቀደባቸው ያለ አግባብ ለእንግልት መዳረጋቸው ቸውን የጠቀሱት ጠበቃው በሂደቱ መጓተት ፖሊስንና አቃቤ ሕግን ወቅሰዋል። የክልሉ ፖሊስ ኮሚሽን አለማየሁ ማሞ በበኩላቸው ፖሊስ ምርመራውን በማጠናቀቅ ላይ መሆኑን ገልጸው በቅርቡ ክስ እንደሚመሰረትባቸው አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ አለው። በጉራጌ ዞን በተደረገው ተቃውሞ ተጠርጥሮ ለታሰሩ ሰላሳ ሁለት ሰዎች ከሌሎች ስድስት ጠበቆች ጋር ጥብቅና መቆማቸውን የገለጹት አቶ ደሳለኝ ጎሹ ትናንት በቡታጅራ ከተማ በዋለው ችሎት ከግማሽ በላይ የሚሆኑ ደንበኞቻቸው የዋስ መብታቸው ተከብረው እንደተለቀቁ ገልጸዋል። አስራ አምስት ሊወጡ ችለዋል። የተቀሩት ደግሞ በአራቱ ላይ ያው የሰባት ቀን ጊዜ ቀጠሮ ተጠይቆባቸው በሂደት ላይ ይገኛሉ። ከቀጠሩት አቃቢ በዋስትናቸው ላይ ተቃውሞ ነበረ። የወንጀል ስነ ስርዓት ቁጥር ሶስት ስልሳ ሶስት በመጥቀስ ሊፈቀድላቸው አይገባም፣ ተጨማሪ ጊዜ ቀጠሮ ይሰጠኝ ሲል በታልፏል። ስለዚህ ክስ መመስረቻ ጊዜ ይሰጥሃል፣ በሰባት ቀን ጊዜ ውስጥ ክስህን መስርተህ አቅርብ፣ ካላቀረብክ ያው በቀጣይ ብይን ይሰጥበታል ተብሎ ለአስራ ሁለት እንደተቀጠሩ ነው። ያው የቀሩት ተጠርጣሪዎች ላይ ማለት ነው። የዋስ መብታቸው ተጠብቆ ከወጡት ውስጥ የመንግስት አመራሪ የነበሩና የተፎካካሪ ፓርቲ አባላት እንዳሉ ጠበቃው አቶ ደሳለኝ አመላክቷል። አለማየሁ ገብረ መስቀል፣ ፍስሀ ዳምጫው ከወጡት ውስጥ ያሉ ናቸው። በአመራር ደረጃ ላይ ያሉት ናቸው እንዳለ ገብረ መስቀል ሌሎችም አሉ። ያው አስራ አምስት ናቸው። አስራ አምስት የሚሆኑትን ያው ከተጠረጠሩበት እንትን ያ በዋስትና እንዲወጡ ተፈቅዶላቸው ወጥተዋል። የአርባ ሺህ ብር፣ የሰላሳ ሺህ ብር፣ የሀምሳ ሺህ ብር አብዱላ አዚዝ የሚባል ወጥተዋል። ይሁን እንጂ ደንበኞቻችን ተደጋጋሚ የጊዜ ቀጠሮ እየተፈቀደባቸው አላግባብ የተንገላቱ ነው ያሉት ጠበቃው የሂደቱን መጓተት አማርረዋል። ተጨማሪ ጊዜ ቀጠሮ የሚጠይቁባቸው ምክንያቶች በተደጋጋሚ ጊዜ ያው የሰው ምስክሮች ቃል ሰምተን አልጨረስንም፣ በወቅቱ በተፈጠረው ረብሻ ጉዳት የደረሰባቸው ንብረት የንብረት ግምት ተጠቅሶ አልቀረበም። እነዚህ እነዚህ ነገሮች አጣርተን እንደገና ደግሞ ይሄ የመረጃ ልውውጥ የተደረገባቸው ስልኮች ከኢንሳ ጋር ደህንነት ከመረጃ ደህንነት ጋር ተያይዞ የምናጣራቸው ነገሮች አሉ፣ በሚል ያው በተደጋጋሚ ጊዜ በዚህ በተሰጣቸው ጊዜ አጣርተው መጨረስ የሚችሉበት ጊዜ ነበረ። አሁን ከአንድ ወር በላይ ለሶስት ለአራት ጊዜ ያህል ጊዜ ቀጠሮ ተጠይቆባቸው፣ ያው ተደጋጋሚ ጊዜ ቀጠሮ ሊጠየቅባቸው አይገባም። አንድ ተጠርጥሮ የተያዘ ሰው የዋስትና መብቱ ሊከበርለት ይገባል። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ጉዳያቸው እየታየ የሚለቀቁና አዲስ የሚያዙ መኖራቸውን ጠቅመው በአሁኑ ወቅት ከሰላሳ እስከ አርባ የሚደርሱ ተጠርጣሪዎች በፖሊስ ተይዘው መታሰራቸውና ጉዳያቸውም በሕግ አግባብ በመታየት ላይ እንዳለ በስልክ ለአሜሪካ ድምፅ አስረድተዋል። እነዚህ ሰዎች በአግባቡ በህጋዊ መልክ የኢትዮጵያ ሕግ በሚፈቅደው መልክ በፍርድ ቤት ጊዜ ቀጠሮ ተጠይቆ በአግባብ ሌላ መፍት አለን የሚሉ አካላት ሁሉ ተከራክረው መፍታቸው ተጠብቆ በአግባብ መመራ የጣራ ያለበት ሁኔታ ነው ያለው። ይህ ምርመራም የምናጣረበት ሂደትም በጣም ገለልተኛ እንዲሆን ተፈልጎ የፌዴራል ምርመራ ቡድንም ጭምር ተቀላቅሎ የክልሉ ፖሊስ መርማሪዎች፣ አቃቢ ህጎች በዚሁም የፌዴራል መርማሪዎች ጭምር በጋራ አይደ ሂደቱን እየመሩ ያሉበት ሁኔታ ነው ያለው። ተጠርጣሪዎቹ ታስሩባቸውን የክስ ጭብጦች ጠበቃቸው ደሳለኝ ጎሹ ለአሜሪካ ድምፅ አትተዋል። ጉራጌ ዞን ውስጥ የውሃ ችግር አለ በሚል ሰላማዊ ሰልፍ ተወጥቶ ነበረ። የካቲት ስምንት ላይ በሱ ላይ በሚዲያ በተለያየ ነገር ያው ህዝቡ ላመጭ እንዲነሳሳ አርጋችኋል። የተለያየ ፓምፕሌቶች እንትን በማለት የስልክ ልውጥ በማድረግ አነሳስታችኋል በሚል ነው። አነሳስታችሁ ህገ መንግስትና ህገ መንግስታዊ ስርዓቱ ለመናድ እንቅስቃሴ ተደርጓል የሚል ነው ያው ለምርመራ ምክንያት እንጠይቁባቸው ማለት ነው። በጉራጌ ዞን በተለይም በወልቂጤ ከተማ ከክልል አደረጃጀት ጥያቄና ከከተማው የመጠጥ ውሃ እጥረት ጋር በተያያዘ ሰላማዊ ሰልፍ የወጡ ነዋሪዎች ከፖሊስ ጋር በመጋጨታቸው የሰዎች ሞትና የንብረት ውድመት አስከትሎ እንደነበር መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ ሐዋሳም በሶማሌላንድ በተቀሰቀሰ ግጭት ምክንያት ተፈናቅለው ወደ ኢትዮጵያ ለገቡ ሶማሊያን ስደተኞች በሶማሌ ክልል አዲስ የመጠለያ ማዕከል መዘጋጀቱን የስደተኞችና ከስደት ተመላሾች አገልግሎት አስታወቀ። በሶማሌ ክልል በቡክ ወረዳ ሚርቃን በተባለ አካባቢ ለማዕከልነት በተለየው በ60 ሄክታር መሬት ላይ የድንኳንና ከሌሎችም ቁሳቁሶች የስደተኞች መጠለያዎች እየተገነቡ እንደሆነና እስካሁን ድረስ 2500 ስደተኞች ወደ አዲሱ ጣቢያ መጓጓዛቸውን የተቋሙ የኮሚዩኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካ የአካል ንጉሴ ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። ከሁለት ወራት በፊት በሶማሊላንድ በተቀሰቀሰው ግጭት ምክንያት ላስአኖድ ከተባለችው አጨቃጫቂ ከተማ ተሰደው ወደ ኢትዮጵያ መግባት የጀመሩት ሶማሊያውያን በአሁኑ ወቅት ብዛታቸው አንድ መቶ ሺህ መድረሱን የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ገልጸዋል። የተቋሙ የኮሚኒኬሽን እና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ለስደተኞቹ የመጠለያ ማዕከል ለማዘጋጀት ከሶማሊ ክልል መንግስትና ከሚመለከታቸው ዓለም አቀፍ ተቋማት ጋር በመተባበር የዳሰሳ ጥናት ሲደረግ መቆየቱን አውስተው አሁን የመጠለያ ማዕከሉ መዘጋጀቱንና ስደተኞቹን ከነበሩበት ጊዜያዊ ማረፊያ ወደዚሁ ማዕከል ማጓጓዝ እንደተጀመረ ተናግረዋል። የመጀመሪያ ደረጃ ምዝገባው ከዘጠና አንድ ሺህን ባለፈ ሳይት ማቋቋም አስፈላጊ በመሆኑ ሱማሌ ክልል ቦክ ወረዳ ምርቃን የሚባል ቦታ ላይ ስልሳ ሄክታር አካባቢ የሳይት ምስረታ ተጀምሯል። ስለዚህ እነዚህም ጥገኝነት ጠያቄዎች ከያሉበት ማዕከል አሁን ወደ ሳይቱ ማጓጓዝ ተጀምሯል። የሳይት ግንባታው ያው በሂደት የሚከናወን በመሆኑ አሁን የመጀመሪያው የድንኳን መጠለያዎች እና የሽግር መጠለያዎች የምንላቸው እየተገነቡ ነው። ወደ ሁለት ሺ አምስት መቶ የሚጠጉ እስከ ትናንት ድረስ ወደ ሳይቱ እንዲገቡ ተደርጓል። በዋናነት አብዛኞቹ ወደ ሳይት ይገባሉ። ነገር ግን ሳይት ውስጥ ሳይገቡ የሚቀሩ ጥገኝነት ጠያቂዎች ወደ ክትሞ ቅና የሚያገኙ ስደተኞች ባሉበት ድጋፍ የሚደረግበትን ማሰራር ለጊዜው እንግዲህ እያመቻቸን ነው። በቀጣይ በስፋት የምንቀጥልበት ነው የሚሆነው። አሁን ያለው እዚህ ላይ ነው። ስደተኞቹ ወደ አዲሱ የመጠለያ ማዕከል መዛወር መጀመራቸው እንደ ውሃ፣ ምግብና መጠለያ ያሉ መሠረታዊ አቅርቦቶችን ለማሟላት እንደሚያስችል የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ባወጣው መግለጫ አስታውቋል። አዲሱ የመጠለያ ማዕከል ስደተኞቹ የሚያገኟቸውን እንደ ትምህርት፣ የመጠጥ ውሃና ሕክምና ያሉ መሠረታዊ አቅርቦቶችንና አገልግሎቶችን ከአካባቢው ማህበረሰብ ጋር ለመጠቀም እንደሚያስችላቸው አመልክቷል። ይህ ይሆን ዘንድም የአካባቢውን ማኅበረሰብ አቅም መገንባት እንደሚሻ አቶ በአካል ንጉሴ አሳስበዋል። አብዛኞቹን አገልግሎቶች ከማህበረሰቡ ጋር እንዲጋሩ ነው የሚደረገው። ለምሳሌ የትምህርት የጤናና መሰል ፋሲሊቲዎችን መሰል ተቋማትን በጋራ እንዲጠቀሙ ይደረጋል። ምንድን ነው የሚሆነው? ከተቀባይ ማህበረሰቡ በተጨማሪ ስደተኛው በእነዚህ ተቋማት ሲገለገል አቅም ማሳደግ ይጠይቃል። ትምህርት ቤቶቹን፣ ጤና ጣቢያዎቹን፣ የጤና ተቋማቱን ካፓሲቴት በማድረግ በኢኪፕመንትም በሌሎች አቅሞችም በመድኃኒትም በሌሎች ግብዓቶችም በመደገፍ ሁለቱም ማህበረሰብ ተሻለ አገልግሎትን እያገኝ ተጨማሪ ሪሶርስ ይፈልጋል። የተባበሩት መንግሥታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር የስደተኞቹንና የአካባቢውን ነዋሪዎች ኑሮ ለማሻሻል እንዲቻል አሁን ያለውን የአገልግሎት ክፍተት ለመለየት ከአካባቢው ባለሥልጣናትና መሪዎች ጋራ በትብብር እንደሚሠራ አስታውቋል። በመጠለያ ማዕከሉ አቅራቢያ የምትገኘውን ከተማ የአገልግሎቶች መስጫ ተቋማት እንደሚያጠናክርም ኮሚሽኑ ገልጿል። ከኅብረተሰቡ ጋር ተቀላቅለው መኖር ለሚፈልጉ ስደተኞችም ልዩ ድጋፍ ይደረጋል ላቸዋል ብለዋል። አቶ በአካል በበኩላቸው ስደተኞቹን ለመርዳት እየቀረበ ያለው ድጋፍ በቂ ስላልሆነ እስካሁን ድረስ እርዳታ ማግኘት የቻሉት የተወሰኑቱ ብቻ መሆናቸውን ያመለክታሉ። ወደ መጠለያ ሳይቱ ከመግባታቸውም ጋር ተያይዞ ከዚያም ቀደም ብሎ ለመየለ ጥገኝነት ጠያቄዎቹ የአንድ ወር ምግብ ወደ ሀምሳ ሰባት ሺ ከሀምሳ ሰባት ሺ ለሚያልፉ ሲከፋፈል ቆይቷል። ሆኖም ግን ለእነዚህ ሰዎች እየተደረገ ያለው ድጋፍ የሚጠበቀውን ያክል ወይም በሚጠበቀው ስታንዳርድ ደረጃ ያለ አይደለም። ይሄ አጠቃላይ ካለው የዓለም አቀፉ ማህበረሰብ ድጋፍ እንዲሁም በዓለም አቀፍ ደረጃ ካለው የፈንድ አቅርቦት ጋር ተያይዞ ባሉ ክፍተቶች የሚፈጠር ነው። አሁን ያለው የሪሶርስ ጋፕ በጣም ዩጅ ነው፣ በጣም አሳሳቢ ነው። እንግዲህ ዩኤንኤችሲአርም ያለውን የሚያስፈልገውን በጀት አቅርበዋል። እስካሁን ድረስ በተወሰነ ደረጃ ፕሮሚሲንግ የሆኑ ነገሮች አሉ። ግን እንደው ድጋፎቹ ፎርሹር ሴኪውር ተደርገዋል ወይም በእርግጠኝነት ተገኝተዋል ማለት ያስቸግራል። በሂደት የምናየው ሆኖ እንግዲህ በቀጣይ ዩኤንኤችሲአርም ያለውን የፈንድ ፍላጎት አቅርበዋል። የተለያዩ አጋር አካላት ጋር በመሆን ጥያቄዎች ቀርበዋል። የእሱን ምላሽ እንጠብቃለን። ባለፈው ወር ዩኤንኤችሲአር እና የሰብአዊ ተራድኦ አጋሮቹ እነዚህን ስደተኞችና ያስጠልላቸውን ማህበረሰብ ለመርዳት አንድ መቶ አስራ ስድስት ሚሊዮን ዶላር እንደሚያስፈልግ አስታውቀው ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀናል። ለሁለተኛው አጋማሽ የያዝናቸው ቅንብሮች ደግሞ በመጪው እሁድ የሚከበረውን የትንሣኤ በዓል ምክንያት በማድረግ በኢትዮጵያ የተለያዩ አካባቢዎች ያለው የበዓል ድባብ ምን ይመስላል የሚለውን የሚያስቃኙ ናቸው። በቅድሚያ አዲስ አበባ። በአዲስ አበባ ከተማ ለበዓል ግብይቶች ላይ እጅግ ከፍተኛ የዋጋ ጭማሪ መታየቱን አስተያየታቸውን ለአሜሪካ ድምፅ የሰጡ ሸማቾች ገለጹ። የበዓል ግብይት እየተካሄደባቸው በሚገኙ የከተማዋ ልዩ ልዩ አካባቢዎች ተዘዋውረን ያነጋገርናቸው አስተያየት ሰጪዎች የግብአቶች ዋጋ በከፍተኛ መጠን መናሩን ገልጸዋል። ነጋዴዎች በበኩላቸው ከጸጥታ ችግሮች ጋር በተያያዘ የሚስተዋሉ የመንገድ መዘጋቶች በግብአቶቹ አቅርቦት ላይ ያስከተሉት እጥረት ጋረቱ አንዱ መንስኤ ነው ይላሉ። የኑሮ ውድነት እየተባባሰ መሆኑን የገለጹ አስተያየት ሰጪዎች መንግሥት ዘላቂ መፍትሔ በሚያስገኙ አማራጮች ላይ እንዲሰራ ጠይቀዋል። ኬኔዲ አባተ በአዲስ አበባ ከተማ ተዘዋውረን በቃኝናቸው የተለያዩ የገበያ ስፍራዎች የበዓል ግብይቶች በመካሄድ ላይ ናቸው። የከተማዋ ነዋሪዎችም ለፋሲካ በዓል የሚፈልጓቸውን ግብዓቶች በመሸመት ላይ ይገኛሉ። ይሁን እንጂ የዋጋው ጉዳይ የማይቀመስ እንደሆነ ነው አስተያየት ሰጪዎች የሚገልጹት። ወይዘሮ ዋና መስፍን በመሪ ገበያ አግኝተን ካናገርናቸው ሸማቾች መካከል ናቸው። የዋጋው እንትን አንደኛ እንደሚታወቀው በሀገራችን ላይ ለየት ባለ መልኩ ሁሉም ነገር ጭማሪ አለ። ከጭማሪው በተጨማሪ ደግሞ ሰውም የገቢ ምንጭ የለው ያና ያልደፍረውም ተከራክረውም እንትን ለማለት እንኳ የገቢ ምንጭ የሌለበት እንትን ሁኔታ ነው ያለው እና ምክንያቱም የሁሉ ነገር በቃ ሽንኩርት ታይቶ በማይታወቅ እንትን ጨምሮ ነው ያለው። ሁሉ ነገር በጣም ተጋኗል። ዶሮ ሺህ ሁለት መቶ ሀምሳ ነው ያሉ ቀደም ባለው ጊዜ ስድስት መቶም ሰባት መቶም እንደዛ ነው የገዛ ነው። ሽንኩርት አምሳ ብር ይላሉ። ሌላ ሌላ ደግሞ እንትን ለአመት በዓል የሚሆኑ ነገሮች እንደዛ ጨምረዋል። በፊቱ ከነበረው እንትን ገበያ የጨመረበት ሁኔታ ነው ያለው። ይህ ጭማሪ ገና ዘንድሮ አይደለም የጨመረው በፊትም ነው እየጨመረ እየጨመረ እየጨመረ ሄዶ አሁን እዚህ ላይ ደርሷል። ወይዘሮ ማርታ ሽመልስም እንዲሁ እንደ ሽንኩርትና ዶሮ ያሉ አቅርቦቶች ዋጋ መናሩን ትገልጻለች በፊት 35 ብር 30 ብር የነበረ ሽንኩርት ነው አሁን ሰባ ብር 60 ብር እና እስከ 50 ብር ድረስም አለ እንደ ሽንኩርቱ ይለያያል የዶሮ ዋጋም ያው እንደ ዶሮ ሳይዝ አላቸው የሀበሻ የፈረንጅ የሚባል አለ ዲቃላ የሚባለውም አለ እንደዛ ዋጋቸው ይለያያል ማለት ነው የዋጋ ንረት እውነት ለመናገር ለህብረተሰቡ በጣም ከብዷል የሽንኩርትና ሌሎች አትክልቶች ነጋዴ የሆነው መንገሻ ባሳዝን ከጸጥታ ችግሮች ጋር በተያያዘ የሚስተዋሉ የመንገድ መዘ ስጋቶች የፈጠሩት የአቅርቦት እጥረት አሁን ላለው የዋጋ ንረት አንዱ ምክንያት እንደሆነ ተናግሯል። ስራችን አትክልት ነው። አትክልት ተወደደብን። መንገድ ይዘጋብናል። መንግስትም ቢሆን ከየት አመጣችሁ ሳይሆን ለምን ታስወድዳላችሁ ነው የሚለን። እኛ እኛ ደግሞ ገበሬው እዛ እቃ እየተበላሽ ነው፣ መንገድ ላይ መንገድ እየተዘጋ እቃ ማግኘት አልቻልንም። እዚ ጋ ሾልከው ተሾልከው የሚመጡ እቃዎች ውድ ናቸው። እንዴት አድርገን እንሽጠው ከስተምርም እዚጋ ጋ አስወደዳችሁብን፣ ጨመራችሁብን ይለናልኛል። መንገዱ ካልተከፈተ ምንም ሊቀንስልን አልቻለም። ቲማቲም ሀያ ብር ሽንኩርት አምሳ ብር እየተሸጠ ነው። በአንድ ብር በሁለት ብር ጥቅም ነው እየሰራን ያለ ነው። እሱም ደግሞ አያዋጣም፣ የቤት ኪራይ እንኳን መቻል አልቻለም። የበገበያም ምልከታ ካደረግንባቸው ስፍራዎች መካከል ሲሆን በሸመታ ላይ ያገኘ ናቸው የሚያደርጋቸው አስተያየት ሰጪዎች ዋጋው ከዚህ ቀደም ከነበረው ሁሉ እየተጋነነ ነው ይላሉ። ቢኒያም ይልማ እባላለሁ። እኔ ገዛሁት በግ ያው ትንሽ መካከለኛ የሆኑ እንትኖች ናቸው፣ ግን 15 ሺህ ምናምን አካባቢ እንደዚያ እዛ ኤሪያ ናቸው። ትልቅ የሚባለው ሲጠሩ እስከ 25 ሺህ 30 ሺህ ድረስ ይጠራሉ። ከዚህ በፊት ከነበረው የገበያ አንጻር ከ30 እስከ አርባ ፐርሰንት ተጨማሪ አለ። ከሌላው ጊዜ በጣም የተጋነነ በጣም ውድ ነው። ትንሽ ከፍ ያለ ዋጋ ነው ከምን ጊዜውን በላይ ለማን ይባላል በጉ? ሁሉ ነገር ጨምሯል። ጨምሯል አልኩ ከሌላ ጊዜ ብዙ ልጅ ይመታል። ከሽንኩርት ጀምሮ ያው ሁሉ ነገር የናረ ነው እንጂ ወደዛ ያለ ነገር የለም። ለበጉ ዋጋ መናርም ነጋዴዎች የመንገድ መዘጋትን በምክንያትነት ያቀርባሉ። ዋስይሁን አስፋው እባላለሁ። ያው ነጋዴ ነኝ እንደምታዩት። ያው የገበያው ድባቡ በጣም ደስ የሚል ነው፣ አሪፍ ነው። ፍየልም ሆነ በጋው ከትንሽ እስከ ትልቅ አለ። አጋጣሚ አሁን ትንሽ በመንገዱ ምናምን አስቸጋሪነት ትንሽ ትንሽ በሱ ምክንያት ከወደዛም ገበሬዎቹ በዚህ ምክንያት ትንሽ መንገድ ዝግ ነው ምናምን በሚል ምክንያት ትንሽ ያስወድዳሉ እንጂ ሌላው በጣም አሪፍ ነው። እንደ ጤፍ ባሉ ሌሎች ምርቶች ላይም ከፍተኛ የዋጋ ጭማሪ መኖሩን የሚናገሩት አስተያየት ሰጪዎች በአጠቃላይ የኑሮ ውድነቱ ማህበረሰቡን በመፈተን ላይ መሆኑን ይገልጻሉ። የኑሮ ውድነቱ በጣም የሚያስፈራ ነው። የሆነው በሀገራችን ላይ የጤፍ ዋጋ አለ አይተን በማናውቀው መልኩ ነው ጤፍ እየተሸጠ እየተሸመጠ ያለው በአንድ ጊዜ አንድ ሰሞን ላይ ምን እንደሆነ በማይታወቅ እንትን ስምንት ሺህ ገባ፣ ዘጠኝ ሺ ገባ ከዛም በላይ ሄዷል። አሁን ሰዎች ገበያ ሄደው በወፍጮ ቤት ሄደው አንድ ኪሎ ስንዴ ገዝቶ የሚያስፈጫለ ባለቤቱን ይዞ ሄዶ ሁለት ኪሎ ሶስት ኪሎ የሚያስፈጩ ሰዎች አሉ። ሌላም ሰው አሁን እንደዚህ ያለው መስሎ የምታየው ሰው በሙሉ በየቤት ውስጥ ድክም ያለ ነው በቃ በኢኮኖሚ ማለት ነው። እና ወደፊት እንደውም በጣም መንግስት እዚህ ላይ ትኩረት አድርጎ ካልሰራበት በጣም አስኪ አስፈሪ ነው። አሁን ለምሳሌ እኔ ትናንት ሱፐር ማርኬት አካባቢ ቃል ገዛ ገብቼ ነበረ። በሩ ላይ በጣም ጥሩ ሰዎች፣ በጣም የለበሱ ሰዎች አግዘኝ እርዱን የሚሉ ብዙ ሰዎች አጋጥመዋል። እና ወደፊት ምን ሊሆን እንደሆነ የሚያሰጋና የሚያስፈራ ሁኔታ ነው ያለው። እና ከምንም በላይ መሰረታዊ የሆነ ነገር ነው ምግብ። በአሁን ሰዓት ትኩረት እየተደረገ ያለው በሌላ ሌላ እንትን በፖለቲካል በሆኑ ነገሮች ፖለቲካዊ ጉዳዮች ላይ ነው ትኩረት እየተደረገ ያለው። ኢኮኖሚያችን ግን በጣም እንትን ከማለቱ የተነሳ ነው እንግዲህ ሰዎች እንደዚህ ወደ ጎዳና እየወጡ ያሉበት ሁኔታ። Ay, acá también. እና እዚህ ላይ ቢሰራበት ጥሩ ነው ባይ ነው። ያው የዋጋ ንረት እኮ በየጊዜው የሚነገር ጉዳይ ነው። ፍርኖ ዱቄት እንኳን ስልሳ ብር ስልሳ ምስር የነበረው በአንዴ ነው ሰማኒያ ብር ምናምን የደረሰው። መንግስት አምጥቷል የሚባል ነገር አለ በሸማቾች ምናምን። ጤፍ ቢሆን ማለት ነው እሱ ደግሞ ያው ነው። አሁን አሸክመ ስትሄድ ወፍጮ ቤት የለ እዛ አካባቢ ላይ ምናምን፣ እና አሸካሚ ከፍለ ወስደ አስበጥረ ነው የምታስፈጨው። ያ ያ ስታረገው ያው ዋጋውን ነው የሚያመጣው፣ እና እንደ ልብ አይገኝም። እሱም አሁን ነው ለበዓል የመጣው። በጣም ወረፋ ነው፣ በጣም ቢዚ ነው ምናምን ነገር እና ዱቄትም የሚመጣው ያው ጥቁር ነው ምናምን ነገር ይባላል ብዙም ልዩነት የዋጋ ስለሌለው ሰው ያው በነጋዴ ነው እየተበዘበዘ ያለው ሱቅ ላይ ማለት ነው። ምንም እንጃ ገቢ ያለው ሰው በጣም እየከበደ ነው። ምንም የሌለው ደግሞ አለ አንድ ሺህ ብር ሁለት ሺህ ብር ወር ጠብቆ እሱም የሌለው ጎመን ተርትሮ ምናምን አምስት ስድስት ልጆች የሚያስተዳድሩ ስላሉ ለእነሱ እጅግ በጣም ከባድ ነው። ያው ከእግዚአብሔር ካልሆነ በስተቀር በሰው የሚስተካከልም አይደለም። እኔ እግዚአብሔር ይመስገን ሰራተኛ ነኝ ስራ አለኝ ምናምን ነገር ባለቤቴም እንደዛው፣ ግን ከሞላ ጎደል እንደ ማንኛውም ኢትዮጵያዊና ህብረተሰብ እቸግራለሁ ብዙ ነገሮችን ለማግኘት ምንም ብሰራ ምንም ደሞዝተኛ ብትሆን ኑሮ ስለከበደ ዛሬ የገዛኸውን ነገ ስትሄድ እጥፍ ነው ጨምሯል ኖሮ የምታገኘው ያ ማለት ደግሞ ደሞዝ መንግስት በየጊዜው አይጨምርም የግል ድርጅቶችም እንደዛው ስለሆነ ተጠቃሚ በጣም ይቸገራል። ሰውም ኢንተርቪው ይደረጋል፣ ይጠየቃል፣ ሰውም ይናገራል ምናምን ግን ምንም መፍትሄ የለም። ህዝቡም ከመናገርም የተቆጠበበት ምክንያት ዛሬ ተናግረ አንተ ነገ መፍትሄ ካልተገኘ አለመናገሩ ነው እንዳማራጭ አማራጭ የምትወስደው ና ለዛ ነው ሰውም መናገር ነው እንጂ ምንም የተደላደለ ነገር ኖሮሎት ተመችቶት ምናምን ነገር አይደለም። ከዋጋ ንረት አንጻር ያለው ነገር በጣም ለብዙ ህብረተሰብ ክፍል በጣም ፈታኝ ነው፣ አስቸጋሪ ነው። አሁን ያለው ነገር ከባድ ነው። ለመግለጽም በጣም ከባድ ነው። ከሌላው ጊዜ በጣም የተለየ ነው። መንግስት እንደዚህ ጉዳይ ላይ በደንብ ትኩረት ሰጥቶ በይበልጥ ይሄ ቅጠታች አነስተኛ ገቢ ያለው ህብረተሰብ ላይ ብዙ መስራት ያለበት ይመስለኛል። በጣም ከባድ ነው። የአዲስ አበባ ከተማ አስተዳደር ከበዓሉ ጋር በተያያዘ የሚኖረውን የገበያ ክፍተት ለመሙላት በሸማች ማህበራት በኩል ምርቶችን ለማህበረሰቡ በማቅረብ ላይ መሆኑን በተደጋጋሚ ገልጿል። ይሁን እንጂ ይህ አማራጭ ተደራሽነቱ አነስተኛ ከመሆኑ ጋር በተያያዘ ብዙ ለውጥ እንዳላመጣ የሚገልጹት አስተያየት ሰጪዎች መንግስት ዘላቂ መፍትሄ ላይ ትኩረት እንዲያደርግ ጠይቀዋል። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ። አዲስ አበባ ወጣ ብለን ደግሞ የምናቀናው ወደ ሐዋሳ ይሆናል። የበዓል ገበያ እንደተወደደባቸው የሐዋሳ ከተማ ሸማቾችም እንዲሁ ተናግረዋል። የአሜሪካ ድምፅ ያነጋገራቸው ነጋዴዎችና ሸማቾች በበዓል ሸመታው ለሚታየው የዋጋ መወደድ በደቡብ ክልልና በሌሎችም የኢትዮጵያ አካባቢዎች ለተከታታይ ዓመታት ያጋጠመውን ድርቅ፣ የመኖ እጥረትንና የጸጥታ ችግሮችን በመንስኤነት ጠቅሰዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ በሐዋሳ ከተማ ቱላ ክፍለ ከተማ በሚገኘው የእርድ ከብት ገበያ ውስጥ ያነጋገርናቸው አቶ ደስታ ወልደም ካለፈው ጊዜ ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ የዋጋ ጭማሪ ስለመኖሩ ተናግሯል። ሁሉም ላይ ጭማሪ አለው። ኤግዛምፕል አሁን አነስተኛ የሚባለው እስከ 50 ሺህ ድረስ ነው ያለው፣ ከ50 እስከ 100 ሺህ፣ እስከ 100 በላይም አለ። ከዚህ አንጻር ከአንድ በሬ ካለፈው ጾም ጀምሮ ከ10 እስከ 20 ሺህ ጭማሪ አለው፣ በአንድ በሬ ላይ ማለት ነው። ለረጅም ዓመታት በከብት ንግድ ላይ ተሰማርተው መቆየታቸውን የሚናገሩት አቶ ጥሩን የደመቀ ከሁለት ወራት በፊት ከነበረው ጋር በማነጻጸር በበዓል ገበያው ከፍተኛ የዋጋ ጭማሪ መታየቱን አመላክቷል። ይህም የከብት መኖ መወደድ ያስከተለው እንደሆነም አቶ ጥሩን አስረድቷል። ገበያ አሁን ከብት በአይን እይታ እንደሚታየው ያው የገባበት ሁኔታ ነው ያለው። በዓሉ ምክንያት አድርጎ የዋጋን ሁኔታ በተመለከተ ያው የዋጋ ጭማሪ በከፍተኛ ሁኔታ የሚታይበት አይነት ነው ያለው። ለዚህም ደግሞ ምክንያት አለው። ምክንያቱ ምንድን ነው? ከመኖ ጋር ተያይዞ የመኖ ከመኖ ውድነቱ ጋር ተያይዞ አሁን የከብት ዋጋ በጣም ጭማሪ ያሳየበት ሁኔታ ነው ያለው። ከበፊቱ ከቅበላ በፊት የነበረው የዋጋ ሁኔታና አሁን ያለው በጣም ልዩነት አለው። አነስተኛ ከብት ከሺህ እስከ 15 ከፍተኛ ከብት ከ15 እስከ 30 ጭማሪ የሚያሳይበት ሁኔታ ነው ያለው። ከመተኛ ከብት አሁን እስከ 150፣ 130፣ 120 እንደዛ ነው ያለው። መለስተኛ 70 አነስተኛ የሚባለው ሺህ ብር ነው እስከ ብር የተሸጠ ያለው እንግዲህ ያው ተጠቃሚውም ያው ወቅቱንም ስለሚያውቀው ከወቅቱ ወቅቱ ጋር በተመሳሰለ ሁኔታ ለቅርጫ ከብት እየገዛ ያለበት ሁኔታ ነው ያለውና ይህንን ይመስላል። አቶ መንግሥቱ ማሞ የተባሉ ሌላ አስተያየት ሰጪ በበኩላቸው ለተከታታይ አመታት ካጋጠመው ድርቅና ማቆሚያ ክልለው የዋጋ ጭማሪ አኳያ የበዓል ግብይቱን መወደድ የስጋታቸው ያህል የሚጋን እንዳልሆነ ተናግሯል። እኛ ፈርተናላ። ፊት አመት ባሉ ስመጣ አንድ ፍየል እስከ ሀያ ሺህ ብር ይደርሳል ብለን ነበረ። አሁን ቆንጆ ነው። እስከ አስር ሺህ ብር ቆንጆ ፍየል ይገዛል። ደረጃ አለው። ስድስት አለ፣ ሰባት አለ፣ ስምንት አለ። በደረጃው እስከ አስራ ሁለት አለ። አምርቶ አርብቶና አድልቦ ለገበያ ከሚያወጣው አርሶ አደር እጅ በቀጥታ ሲገዛና ከገበያው ሲሸመት የዋጋ መጠን የተለያየ እንደሆነ የሚያስረዳሉ። ጠዋት ገዝቻለሁ፣ ጠዋት እኔ ጠዋት የገዛው ከብት ለህና ነው፣ በ10 ሺ 500 ብር የገዛሁት እዚህ አሁን 16 17 ይላል። ፍየሎችን ከስዳማ ክልል ሻመና ወረዳም ወደ ሐዋሳ ከተማ እያመጣ የሚሸጠው የፍየል ነጋዴ ወጣት አዲሱ ቸሩ የመሸጫ ዋጋ ዝርዝር ተናግሯል። ትልቅ ፍየል 17 18 የ26ም አለ እኮ በደረጃ አለ አሁን አስራአምስት አስራ ሁለት በደረጃ አለ። ሰባት ሺህም አለ ስምንት ሺህም አለ። በደረጃ ነው በሁኔታ። የእርድ ከብትን ጨምሮ የፍየልና የበግ አቅርቦት ችግር አለመኖሩን አስተያየታቸውን የሰጡት አቶ ሙልጌታ ጋሻው ተናግሯል። ጥሩ የተሻለ ከብቶች የተሻለ ነገር እያየን ነው። በፊት ካለን ግምት አንጻር ድርቁ ከድርቁ ከምኑ አንጻር እንደዚህ አይነት ሁኔታ እናያለን ብለን አልገመትንም። ግን አሁን የምናየው ነገር ደግሞ የተሻሉ ከብቶች እንዳሉ በብዛት እንደመጡ ስላየን ያው ተጠቃሚውም ለመግዛት ነው የሚፈልገው፣ ሻጩም ደግሞ እንደዚሁ ለመሸጥ በሚፈልግበት ሁኔታ ላይ አሁን የገበያ ከኢኮኖሚያው አንጻር መውረድ ሻጩ እና የገዢው የገበያ ሁኔታ አልተመጣጠነም። ምክንያቱም ገዢውም ቢሆን መጠነኛ የኢኮኖሚ ችግር አለበት የሚፈለገውን 15 14 ሺህ የሚባለው ነገር መግዛት የሚችልበት ሁኔታ አይደለም። ወይዘሮ ትዝታ ግርማ በበኩላቸው የዋጋ ውድነት መኖሩን ሲያስረዱ በኪሎ 45 ብር እየተሸጠ የሚገኘውን ቀይ ሽንኩርት በማሳያነት ይጠቅሳሉ። ምንም አይለም ግን ሽንኩርትም ውድ ነው፣ ነጭ ሽንኩርትም ውድ ነው፣ ዶሮም ውድ ነው። የአቅማችንን አክል ሸምተን እየገባን ሽንኩርት እኔ በ45 ብር ሂሳብ ነው የገዛው ቀይ ሽንኩርት። ዶሮስ 700 ብር መለስተኛ ነጭ ሽንኩርት 200 ብር የገዛሁት ቅቤ 750 እንቁላል 13 ብር የገዛሁት። ወይዘሮ አስተር ገላን መጠነኛ ያሏትን ዶሮ በ750 ብር መግዛታቸውን ተናግረው የገበያ ሁኔታ በተለይም በአነስተኛ ገቢ ለሚተዳደሩ የማህበረሰብ ክፍሎች ከባድ እንደሆነም ተናግሯል። ዶሮ በጣም ተወዷል። በጣም ውድ ነው። አሁን ይሄ ሰባት ከሀምሳ ነው የገዛ ነው ወደና ይሄንን አምስት መቶ ብር ስድስት መቶ ብር አሁን በጣም ተወዷል። ሺ ብር ሺ አምስት መቶ ምናምን ይላሉ። ሺ ሶስት መቶ ይላሉ። ትንሽ ከዚህ ከፍ ያለውን እንቁላል አስራ ሶስት አስራ ሁለት ሽንኩርት ደግሞ አርባ ና ሰላሳ አምስት ብር ተሽጠዋል ማለት ነው። የሐዋሳ ከተማ ሸማቾችና ነጋዴዎች ለበዓል ግብይቱ የዋጋ መጨመር በመንስኤነት የሚጠቅሱት በደቡብ ክልልና በሌሎችም የኢትዮጵያ አካባቢዎች ለተከታታይ ዓመታት ያጋጠመውን ድርቅ፣ የከብቶች መኖና የጸጥታ ችግሮችን ነው። በዓል ነውና እንዲ ሁኔታው ለማክበር ዝግጅት አድርገናል የምሉትና በበዓል ገበያው ላይ ያነጋገርናቸው አቶ ሳሙኤል ቡርሳሞም ተወዷል ያሏቸውን ምርቶች በዝርዝር ጠቅሰዋል። አሁን የተወደደ ነገር ቅቤ ተወዷል። ያው እንቁላልም እንደምታየው ተወደዋል። ዶሮ በፊት አምስት ነራት የነበረው አሁን ግርማሹ እስከ ሺህ ሁለት መቶ ብር እስከ ስምንት መቶ ብር እንደዛ እየተገዛ ነው። ሰው ጤፍ በጣም ታውቃለ። ያው ጤፍ ጉዳይ ታውቃለ፣ ሽንኩርት ታውቃለ። የሁሉ ችለው ነው ሰዎች ገዛ የነበረው። በሐዋሳ ከተማ የሚገኙ ታላላቅ የከብትና የሸቀጣሸቀጥ ገበያዎችን ተዘዋውሬ በቃኘሁበት ወቅት በልዩ ልዩ የምርት አይነቶች ላይ ከፍተኛ የዋጋ ጭማሪ ስለመታየቱ ከሸማቾቹ ምሬት ተረድቻለኝ። ዳሩ ግን በዓልነውና የማይሸጥ የማይለወጥ ነገር የለም። ከዱላ እስከ ገመድ፣ ከጉዝጓዝ ሳር እስከ ሥጋ መጥበሻ፣ ከጥቦት እስከ ፍሪዳ፣ ከቅቤ እስከ ዶሮ፣ ከኮርማ እስከ ሰንጋ። መልካም አውዳመት። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ከትግራይ ሀዋሳ ደግሞ ወደ ትግራይ ክልል ነው የምናቀናው በትግራይ ክልል መቀለ ከተማ የትንሣኤ በዓል የእርድ እንስሳት ገበያ ካለፈው የልደት በዓል ወቅት ዋጋ ጋር ሲነጻጸር በእጥፍ መጨመሩን ሸማቾችና ነጋዴዎች ገልጸዋል በመቀለ ከተማ የዛሬውን የስቅለት በዓል አከባበርና የመጪውን የትንሣኤ በዓል ግብይት ሁኔታ አስመልክቶ ሙልጌታ ጽባህ ተከታዩን ዘገባ ልኳል መምህር ጽሩይ መዝገበ በመቐለ ጌተሰማኒ ማርያም ቤተ ክርስቲያን ሰባኬ ወንጌል ናቸው። ኢየሱስ ክርስቶስ ለሰው ልጆች ቤዛ ለመሆን በተሰቀለበት ዕለትና ትንሣኤው በተበሰረበት ወቅት ከሁሉም በላይ የተሰበከው ሰላም መሆኑን ሰባኪ ወንጌሉ አውስተዋል። በዛሬ ዕለት ምዕመናን በሁሉም አብያተ ክርስቲያናት ስቅለተ ክርስቶስን አብዝቶ በመጸለይና አብዝቶ በመስገድ እየዘከሩ መዋላቸው የጠቀሱት መምህሩ በትግራይ የተገኘው ሰላም መጠበቅ እንደሚገባ አሳስበዋል። ስቅለት ወይም ዕለተ አርብ ስናስብ ሰላም የሰፈነበት ገብረ ሰላም በመስቀሉ ለዘበ በሰማይ ወለዘበ ምድር፣ በሰማይና በምድር ያለው በመስቀሉ ሰላም አደረገ ነው። ስለዚህ ሰላም፣ የሰላም ምንጭ፣ የሰላም መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ። የኢየሱስ ክርስቶስ ሰላም በምን ነው የሚመጣው? በመከራ በመስቀል ነው ማለት ነው። ስለዚህ እኛም በብዙ መከራ የተገኘ ሰላም አጥብቀን መያዝ አለብን። ማለት አጥብቀን ከላይ ያዝ ነው ሰላም እንደገና ሊጠፋ ይችላል ማለት ነው። ሃይማኖት አባቶች በሃይማኖታቸው፣ መንግስትም በመንግስቱ፣ ህዝብ እንደ ህዝብ ሰላም አጥቆ መያዝ አለበት ማለት ነው። ሰላም ካለ ልማት አለ፣ ሰላም ካለ ብልጽግና አለ፣ ሰላም ካለ አንድነት አለ። ሰላም ከሌለ ግን እንኳን እና ሰው በዓለም ውስጥ ያለ በዓለም ዙሪያ ያለ ፍጥረትም ይጓዳል። በዚች ባጋጠመችን በተፈጠረው የጦርነት እንትን ሰው ብቻ አይደለም እኮ እየተሰቃየ የነበረው እንስሳም ጭምር እጽዋትም ጭምር ጠቅላላ ፍጥረት እኮ ነው የተሰቃየው። ስለዚህ የሰላም ትርጉም ትልቅ ነው። ስለ ህዝብ ሰላምና ስለ ሀገር አንድነት መስበክ ከሁሉም በላይ የሃይማኖት መሪዎች ትኩረት ሊሆን ይገባል ብለዋል መምህር ጽሩይ። መዝሙረኛው ዳዊት እንደዚህ ይላል፣ እስሳ ለሰላም ወደግና ሰላምን እሻት ፈልጋት እና ተከተላት ይላል። ስለዚህ ሰላም መጀመሪያ ትፈልጋታለህ፣ ካገኘሃት ትከተላታለህ ማለት ነው። ምክንያቱ ለምን በደግማ እንዳትጠፋና እንደገና እሷን ለመፈለግ ሌላ መስዋዕት እንዳትከፍል ማለት ነው። ስለዚህ ሰላም መጀመሪያ መፈለግ አለብን። ስለዚህ አግኝተናታል መያዝ አለብን። መያዝ ብቻ አይደለም፣ መከተል አለብን። ሰላሟን ተከትለን መሄድ አለብን ማለት ስለዚህ አባቶችም የሰላም ጥቅምና የሰላም ዋጋ ተረድተው መያዝ አለባቸው፣ ለሰላም መስበክ አለባቸው። ለሰላም ሲሉ ራሳቸው እንኳን መስዋዕት ሆነው ሌላው ሰላም እንዲሆን እስከዛ መድረስ አለባቸው። ምክንያቱ እረኛ ለራስ መስዋዕት ሆኖ በጎቹ ካዳነ እሱ ነው የእረኛ ትርጉም ማለት ነው። በመቀለ ከተማ የበጎችና የፍየሎች ግብይት በሚካሄድበት ስፍራ ያገኘሁት የእርድ እንስሳት ነጋዴው አቶ ካልአዩ ግደይ የበጎችና የፍየሎች ዋጋ ካለፈው የገና በዓል ጋር ሲነጻጸር በእጥፍ ጭማሬ እንደሚታይበት አመልክቷል። ው ከነበረ ከገና ጨምረዋል። በጉና ፍየል ያው አንተ ማሳይ ነው። በጣም ትልቅ የተባለ እስከ 15 እስከ 16 የደረሰ ነው። መካከለኛ እስከ 12፣ ከሱ በታች ደግሞ እስከ 8 እስከ 7 ማለት ሰዎች ገዢዎች አሉ። ያው አንዳንድ አለው ብዙ አይደለም ግን ያው ዋጋ ስለት ተጨመረ ምን ያደርጋል። ባለፈ ስምንት ሰባት አምስት ነበር። በአሁን ግን ግማሽ ዋጋ ነው የጨመረው። ሚረከበኛ ከነገዴ ነው ነገዴ ነው። ሲመጣ ብዙ ይንገላታል። ወረሳል፣ ብራምጣ ይላል። አንድ ለአንድ መኪና አምሳሳሽ ይከፍላል። ከዛ በዛ ስለሆነ በመንገድ ችግር ነው እዛ የደረሰ ላይ ማለት ከመንገድ ቢከፈት ማረካሽ ነው። በዚያው ገበያ በግ ለመግዛት ዋጋ እየጠየቁ ያገኘኋቸው አምሳለቃ ለቃ በረሀ ኃይሉም በጡሮታ ገቢ እንደሚተዳደሩ ጠቅሰው ዋጋው ከአቅማቸው ጋር እንደማይመጣጠን ገልጸዋል። ከቤተ ክርስቲያን መሄዳችን ለማየት ብለን መጥተናል። ነገር ግን ውድ ነው ያለው ግማሹ እስከ ሀያ የሚያዙት አለ። ሀያ ሺ በግና ሙኩት በጣም ውድ ነው። ምንም አይነት ለምን አይለከፍም። በአጠቃላይ ውድ ነው ያለው ውድ ነው ከአቅማችን በላይ ነው። እንደ ጡረተኛ እኛ ከልጆቻችን እየታገዝ ነው እንጂ ምንም አይነት የለውም። ለመግዛት እንኳንስ ለማየት አቅም የለን። በአጠቃላይ በእርድ ከብቶች ገበያ ያገኘሁት ሌላው ነጋዴ አማኑኤል ጸጋይ በበኩሉም ከፍ ያሉት ከብቶች እስከ ብር 130 ሺህ፣ መካከለኞቹ እስከ ብር 60 ሺህ አነስተኞቹ ደግሞ እስከ ብር ሰላሳ ሺህ እየተሸጡ ናቸው ብሏል። እስከ ሞታ ሃያ ሞታ ሰላሳ የተሸጠ ነው። ትልቅ የሚባል ማለት ነው። ለምንድነው እንደዚህ እንዲወደድ? በቃ ጊዜው ነው ነው ደግሞ የከፍት ቀላቢ ደግሞ የለም። እዚህ መቀሌ ድሮ ቀላቢ ነበር ቀለብ ነበር፣ አሁን ቀለብ የለም፣ ምንም ቀለብ የለም። የህርሻ አትኩሮት የሚያይ ነገር ስለሌለ ቀላቢው በጣም ውድ ነው። ለአንድ ኩንታል ከሦስት ሺህ እስከ አምስት ሺህ ነው ትገዛው ያለ ፉርሽካ ምናምን ማለት ነው። የዶሮ ዋጋ ከፍ ያሉትን እስከ ብር ሁለት ሺህ መካከለኞቹ ብር አንድ ሺህ ሁለት መቶ አነስተኞቹ ደግሞ ብር ሰባት መቶ ሲሸጡ የዶሮ እንቁላል ደግሞ በብር 15 እየተሸጡ እንዳለ በቀዳማዊ ወያነ ገበያ ያገኘኋቸው ነጋዴዎች ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም። ዝግጅታችንን ከማጠናቀቃችን በፊት አንድ ተንቀሳቃሽ የመጸዳጃ ቤቶችን በተለያየ መንገድ እያስተዋወቀ ያለ ወጣት እናስተዋውቃችኋለን። በአዲስ አበባ ውስጥ በተለያዩ ስፍራዎች በሚንቀሳቀስ የመጸዳጃ ቤት ትኩረትን የሳበው ወጣት ያዕቆብ ፈረደ ይባላል። ሀብታሙ ስዩም ያነጋገረው። ይህ ነገር ያው እንግዲህ ሁለት ምክንያት አለኝ። ሁለት ምክንያት አለኝ። ምክንያቶቼ ደግሞ ያው ማለት አንደኛ ሹፌር ሁኜ ተቀጠረ በምሰራበት ታይም እየነዳህም ባለ ጊዜ ሽንት ይመጣህና ያ ሽንት ሀይላንድ ላይ የመሽናት ባህሪ አለ። ብዙ ጊዜ ከሹፌሮች የሚታይ ባህሪ ነው ይሄ ነገር በእኛ ሀገር ማለት ነው። እና ያ ሽንት የሽናውት ሀይላንድ ላይ ያደረኩት ሽንት አሁን ብቻ አስፋልት ላይ ወርውሬው ይሄዳለሁ ማለት ነው። ላይክ እንደኔ ሌላ ሰዎችም ይሄ ምግባር እንደሚያደርጉት ገባኝና ይሄ ነገር ተወርውሮ አስፋልት ላይ ወደቀ ማለት ሌላ መኪና በሚያስበት ሰዓት የረግጠውና ሰው ብን እግረኛ ሊረጥ ይችላል። አካባቢ ይበክላል። ከዛ በኋላ የሰዎችን ጤና ይበክላል። ለጉንፋን ለአስም ይዳረጋል። የከተማዋን ለምሳሌ የአካባቢን ንጽህናን ያጓደላል ማለት ነው እና አንደኛ ምክንያት ይሄ ነው። ፕላስ ደግሞ ሰዎችን በምንረርበት ጊዜ ለምሳሌ የኩላሊት በሽተኛ ሊሆን ይችላል አንድ ሰው ስንት ወዲያ ወዲያው ያጣድፈዋል እና ሽንት ቤት መጠቀሚያ የሚመጣበት አካባቢ ሊሆን ይችላል። መሀል አስፋልት ላይ ሊሆን ይችላል እና ዋና አስፋልት መንገድ የከተማዋ መንገድ ሊሆን ይችላል። ከዚ አካባቢ እንደዚህ አይነት ተንቀሳቃሽ ነገር ቢኖር ያሰው ሰው አይጨናነቅም በሰዓቱ ቢያንስ ከዛ የባሰ በሽታ ለባሰ ስሜትና ህመም ሊዳረግ አይችልም ብ ስላስ ደግሞ ጤነኛ ሆኖም ደግሞ ፕላኔት በሽታ የሚመጣበት መንገድ አንዱ ሊሆን ስለሚችል ሽንት መቋጠር ለኢንፌክሽን ስለሚዳረግ ይህ ነገር ደግሞ እንደዚህ አይነት ነገር እኮ እንደዚህ ባደርግ ይሄ ነገር ሊቀረፍ ይችላል፣ የሰው ጤና መጠበቅ ይቻላል፣ የአካባቢ ንጽህና መጠበቅ ይቻላል ብዬ ያሰብኩኝና በእነዚህ ምክንያቶች ነው ይሄ ነገር ያው ከሀሳብ ወደ ተግባር የቀየርኩት ማለት ነው። እንደ ሶስተኛ ደግሞ ለራሴ እንጀራ ሰጠር ያለው ማለት ነው። የራሴ ስራ ፉል ታይሚን ሰጥቼ ስራ እየሰራ ገቢ አግኝቼ ያው ራሴ በራሴ ማስተዳድርበት መንገድ ሊሆን ይችላል። ዛሬ ቻሌንጅ ባይረገኝም ነገ ግን ሊከፍለኝ ይችላል ብዬ ወስኜ ያው ወደ ስራ ጆይን አደርጋለሁ ማለት ነው። ያዕቆብ እንግዲህ ያልተለመደ ስራ ነው ይሄ አሁን አንተ የጀመርከው። ከሰዎች ያገኘኸው ምላሽ ምን ይመስላል? የሚሰጡህ አስተያየት ምን አይነት ነው? አዎ ሰዎች እንግዲህ ያው መልካም እንዳለ ሁላ ክፉም ይኖራል መቼም። እና ሞር ለዚህ ስራ ሰው የሚሰጠኝ አስተያየት እጅግ በጣም መልካም ነው። የብሳይ ጠቀሙ እንደተጠቀሙ አድርገው ፕላስ ደግሞ ለሌለው እንደተከፈለ አድርጎ በእኔ ስም ይጠቀም ብለው ከፍለው የሚሄዱ ሰዎች አሉ። ለምሳሌ እና ብዙ ሰው አፕሼት ነው የሚያደርገው። በዛ ልክ ደግሞ ሰው እንዴት ስራ ጠፍተው ይሄ ነገር የምትሰራው እንዴት? ምን ማለት ነው? አንተ አታፍርም? ይሄ ነገር በሱ ሚለት ምን አለበት? አረ እስር የሚሉ ደግሞ አሉ። የሚተቹም ብዙ ሰዎች አሉ። የሚያዙም አሉ። ሞር ግን አብዛኛው ግን ሰባኒያ ፐርሰንት ያክላል የማስበው ህዝብ ግን ያው አፕሼት እያደረገ ድጋፍ እየሰጠኝ እያጠነከረኝ፣ እና ጥሩ ነው እያለ እያበረታታ የሚያልስ ሰው ነው ያለው። እና ይህን ይመስላል የሰዎችን ብዙ ሰዎች በማኅበራዊ መገናኛዎች ላይ ስለአንተ ጥረት ሲነጋገሩ አይቻለሁ። ይህን ጥረትህን ወደ ሌላ የማሳደግ እቅድ አለ ሆይ? በቀጣይ ዘመናት ምን አይነት ነገር ልታደርግ ትፈልጋለህ? መልካም እንግዲህ ማለት ይሄ የሀሳብ መቼም ማንም ሰው ከትንሽ ከዜሮ ነው የሚነሳውና ዜሮ ብለን ነው አንድ ሁለት የምንለው ስለዚህ፣ እኔም ከዜሮ ነው የተነሳሁትና ከያዕቆብ ጋር የነበረንን ሙሉ ቆይታ በዌብ ሳይታችን ላይ ታገኛላችሁ። ዝግጅቶቻችንን በዚሁ አጠናቀቅን። በዛሬው ዕለት የስቅለትን በዓል የምታ